በቴፒ ከተማ እንደገና በተቀሰቀሰ ግጭት ዛሬ አስር ሰዎች መገደላቸውን የከተማው ነዋሪዎች ተናገሩ። በሌላ በኩል የከተማው ፍትሕና ጸጥታ አስተዳደር አምስት ሰዎች መሞታቸውንና ቁጥራቸው ያልታወቁ በርካታ ሲቪሎች መቁሰላቸውን ተናግሯል። የግጭቱ መንስኤ ከስልጣንና ራስን በራስ ከማስተዳደር ጋር የተያያዘ የማንነት ጥያቄ ነው ተብሏል። ከዚህ በፊት የጸጥታ ችግር በፈጠሩ ግለሰቦች ላይ እርምጃ አለመውሰድና የህግ የበላይነት አለማስከበር ግጭቱ ዳግም እንዲንቀሰቀስ እንዲቀሰቀስ አድርገዋል ነው የተባለው። በከተማው አሁንም ውጥረት እንዳለና ቶክስ እንደሚሰማ የከተማይቱ ነዋሪዎች ተናግረዋል። በቴፒ ከተማ ሰሞኑን አለመረጋጋትና ሁከት እንደገና ተፈጥሮ ዛሬ በቴፒ ከተማ ጥይት ሲተኮስ ውሏል። ቁጥራቸው የበዛ ሰዎች መገደላቸውንና መቁሰላቸውን ነው የከተማ ነዋሪ አቶ መንገሻ አዲሱ የተናገረው። እስካሁን ባለው እንግዲህ የሞተው ቁጥር ወደ አስር ሰው ያህል ደርሷል። ከዛ በላይ የቆሰሉት አሉ። ወደ አማን ሆስፒታል ሄዱ አሉ። አሁን ያለውን ነባራዊ ሁኔታ የተቃጠሉ ቤቶች በአዲስ ዓለም አካባቢ ከስልሳ በላይ ናቸው። ከተማ ውስጥ ወደ አስር የሚሆኑ የተቃጠሉ ቤቶች አሉ። እነዚህ ቤቶች የተቃጠሉበት ሂደቶች ሁሉ በጣም አስቸጋሪ በሆኑ መልኩ ላይ ነው ሰዎች የሞቱት በኢትዮጵ ከተማና በአቅራቢያው ከሚገኙ ቀበሌያት ሲሆን በርካታ ቤቶችም ተቃጥሏል ብለዋል። በሌላ በኩል የኢትዮጵ ከተማ ፊትና ጸጥታ አስተዳደር ኃላፊ አቶ ተስፋ ያለሙ አንድ የፖሊስ አባል ጨምሮ አምስት ሰዎች መገደላቸውና ቁጥራቸው በውል ያልታወቁ በርካታ ሲቪሎች ቆስለው ሆስፒታል መግባታቸውን ነግረውናል። ፖሊስ የሚባል ህብረተሰቡ ጋር ያልተግባባ የዞን መዋቅር አለ። ቴፒ ከተማ ላይ እሱ ነው በቃ ከሰራዊት ውስጥ ለውስጥ በመሆን እርምጃ እየወሰደ ሰዎችን ህይወት እያጠፋ ያለ የማቾችና ጉዳተኞችን ሁኔታ ለማጣራት ወደ ቴፒ ከተማ አንደኛ ደረጃ ሆስፒታል ደውለን የተጣራ መረጃ እንደሌላቸውና ጉዳዩ ከባድ መሆኑን ገልጸውልናል። የጸጥታ ችግር የተቆሰቆሰው ትላንት ከማሻ ወደ ቴፒ ከተማ በሁለት የህዝብ ማመላለሻ ተሽከርካሪዎች ተሳፍሮ የመጡ ሰዎችን ተከትሎ መሆኑን የተናገሩት የከተማ ነዋሪ አቶ ታምራት ዮሐንስ የቴፒ ከተማ የጸጥታ ችግር እንዳይፈታ አደረጉ ያሏቸውን ምክንያቶች Grado. ያደረጉት ነገሮች አንደኛ የአንድ ብሄር ከአንድ ብሄርም የአንድ ጎሳ የስልጣን የበላይነት መኖሩ አንደኛ ነው ሁለተኛው ደግሞ በዛ አካባቢ ላይ ጥቅማቸው ለማስጠበቅ የሚሯሯጡ አመራሮችና በአመራሮች ልዩ ጥቅም እያገኙ ያሉ ባለ ሀብቶች አሉ እዛ አካባቢ ላይ ባለ ሀብቶቹና አመራሮቹ በጋራ ያደራጇቸው በጣም ከፍተኛ የሆነ ቁጥር ያላቸው ሀይሎች አሉ ጫካ ውስጥ ትናንትና የመጡት አይነቶቹ ማለት ነው ናይንቲ ናይን ፖይንት ናይን ፐርሰንት የሚይዘው የሸካ ብሄረሰብ ነው ይሄ በአሁኑ በፌዴራሊዝም ስርአት አግባብነት የጎደለው ነው ጥያቄ ነው ህብረተሰቡ እያነሳ ያለው ክልሉ የሚሸፍነው የተነካካበት ነገር ስላለ ነው እንጂ ምንም ነገር ባይኖር የቴፒ ጉዳይ እኮ የሆነ እጅ ውስጥ የገባች ትንሽ ይል እሾህ ንቅል አድርጎ የማውጣት ያህል በጣም ቀላል ነገር ነው። የክልሉ መንግስት የማውቀር ጥያቄ በሂደር ማቆይቱ ነው ችግሩ ዳግም እንዳዲስ እንዲፈጠር ያደረገው ያሉ አቶ ታምራት የጸቡ መንስኤ የብሔረሰብ ጥላቸው አይደለም ይላሉ። በሌላ በኩል ስማቸው እንዲገለጽ ያልፈለጉ አስተያየት ሰጪ የግጭቱ መንስኤ ከስልጣንና ራስን በራስ ከማስተዳደር ጋር የተያያዘ የማንነት ይዘት ያለው ግጭት ነው ብሏል። ችግር ለየት የሚያደርገው ግን ብሔር ተኮር የሆነ ጥቃት ያለበት መሆኑ ነው። አንደኛ አምለ 7210 ዓም ጀምሮ ስቲል ነው ከፍተኛ ችግር ውስጥ ነበረ ዞኑ ነበረ። ችግሩን ለፌደራል መንግስት ጭምር ያሳውቅን ቢሆንም ይህ ነው የሚባል መፍትሄ እንዳልተገኘ ነው የተናገሩት። ዜጎች በከፍተኛ ሁኔታ የተጎዱ መሆኑን ተናግረው መንግስት ቶሎ እንዲደርስላቸውም ተማጽነዋል። አቶ ስራው ታዬ ነው በበኩላቸው ህገ ወጦች ስርዓት እንዲይዙ አለማድረግና የህግ በላይነት ማስከበር አለመቻል የዜጎች ህይወት ዛሬም እንዲቀጠፍ ምክንያት መሆኑን ተናግሯል። ከበፊቱ በተጠናከር ሁኔታ ንብረት የማውደም የሰው ህይወት ማጥፋትና የውንብድና ወንጀል የተፈጸመ መሆኑን ገልጸዋል። የጸጥታው አካል ስራ ነው። ይህን ስራ አልሰራም። ይህን ያለመሰራቱ ደግሞ ለነዛ በጨለማ ለተደራጁ ህገወጦች ወንበዴዎች አቅም እየሆነ የበለጠ እየተደራጁ አሁን ጭራሽ መንግስትም ህዝብ ላይ ዘመቻ እያካሄዱ ስለዚህ ነገሩን ያወሳሰበው አሁን በዚህ ሰዓት ህዝብን እየመራ ያለው መንግስትም ድርጅትም በኩል ያለው ሚና የማነሱ ጉዳይ ነው ብዬ ነው በግ የሚወስ የክልሉ መንግስትና የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ድሄድ የሚባል ድርጅት ኃላፊነታቸውን ባለመወጣታቸው የተፈጠረ ችግር ነው ይላሉ። የጸጥታ ኃይሉ የህዝቡን ደህንነት መጠበቅ አልቻለም ሲሉም ከሰዋል። በተለያዩ ጥቃቅን ስራዎች ላይ የተለያዩ ቦታ ላይ ሄደው ስራ ሲሰሩ ይታያሉ። ወደዚህ አካባቢ ላይ ሁለተኛ ዜጋ አድርገው ነው መሰለኝ ደቡብ ሱዳን አድርገው እንደሚቆጥሩን ነው ምንረ የሚረዳው ና ቢደረስልን ጥሩ ነው። ቪኦኤ ያነጋገራቸው አስተያየት ሰጪዎች የአካባቢው ህዝብ በመካከሉ ያለውን ልዩነት በመቶ በሰላም የሚኖርበት ሁኔታ እንዲፈጠር በአጽንኦት ጠይቋል። ከዚህ በፊት ሰላም ለማውረድ በተደረገው ጥረት የከተማው ነዋሪዎች አንጻራዊ የሚሉት ሰላም ለአንድ ወር ሰፍኖ ነበር። በከተማው የሚገኘው ዩኒቨርሲቲ ጨምሮ ለአራት ወራት ተዘግቶ የነበሩ የመንግስት ተቋማትም ተከፍተው አገልግሎት መስጠት ጀምሯል። ከተማ በነበረው ግጭት አስራ ሶስት ሰዎች መሞታቸው ና ከስድስት ሺህ ሁለት መቶ በላይ ዜጎች መፈናቀላቸው ይታወሳል። የአሜሪካ ድምጽ ራዲዮም ዮናታን ዘብድዮስ ሀዋሳም So oh, way.